ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22፣ እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል፣ አድማጮቻችን የእሁድ ግንቦት 23 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራልናል። ሄኖክ ሰማእግዜር እንደምታውቁት የዘገባ ስምሪት ላይ ነው። ፕሮግራማችን ከአለም ዙሪያ በተጠናቀሩ ዜናዎች ይሆናል የሚጀመረው። ከዚያ በመቀጠል ያለውን ሰዓት በሚይዘው መስታወት ያለፈው እሁድ ምርጫን አስመልክቶ የወጣቶችን አስተያየት ያካተተው የ ቪኦኤዋ ዘጋቢ የአኒታ ፓወል ማስታወሻ በድጋሚ ይቀርባል። በታዳጊ ወጣት ሃና ላሎንጎ ላይ ለሞት ያበቃትን ወሲባዊ ጥቃት በማድረስ የተከሰሱት ላይ ፍርድ ቤት የቅጣት ውሳኔ ሰጥቷል። ብዙ ሰው የሞት ቅጣት ሊፈረድ ይችላል የሚልም እየጠበቀም ሰው ነበረ። አንዳንዱ ሰው ደግሞ ከፍተኛው እንግዲህ ሊፈረድ የሚችለው በቅጣት ወርከን መሰረት መልክ ከሆነም እሱም ጥሩ ነው ብለው ሲጠብቅ ነበረ። ለቤተሰብ ግን ምንም አይነት ቅጣት ቢሰጥ ያንን ህመም፣ በግሌ አስተያየት ልጃቸውን በማጣታቸው የተሰማቸውን ህመም ይመልሰዋል ብዬ አላስብም። ወይዘሪት ብሌን ሳህሉ የአዲስ አበባ ዩኒቨርሲቲ የህግ መምህር ነች። ከሰጠችን አስተያየት ላይ የቀነጨብነው ነው። ብዙ ጊዜ እዚህ ሀገርም ሆነ ኢትዮጵያ ብዙ ሰው ችግር አለ። ክብደት ሲጨምር ና እኔ መቶ ሀምሳ ፓውንድ ነበርኩኝ ድሮ እና ያው ወደዛ ዳይሬክሽን እየሄድኩ ነበረ ወደ መቶ ሰባ ወደ መቶ ሰማንያ አንድ ነገር ማድረግ አለብኝ ብዬ ነው የጀመርኩት ስለ እናት ፋንታ ትባላለች በአሜሪካ ቴክሳስ ክፍለ ሀገር ነዋሪ ነች። እኔ ክብደቴን በስኬት ልቀንስ ችያለሁ፣ መሰል ችግር ያላቸውን የማህበረሰቤን አባላት መርዳት ተልዕኮዬ አድርጌ ተነስቻለሁ ብላናለች። አብራን ታመሻለች። የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛ ሕጽሮቱ ሲድ የዘንድሮ ተሸላሚ ወጣቶች እነማን ናቸው? ምሽቱን የተከታተለው አሉላ ከበደ ዜናውን ያጋራናል። አብራችሁ እንድታመሹ እንጋብዛለን። ዜናው ይቅደም። እንደምናምሽታችኋል ዜናውን የማቀርብላችሁ ሰለሞን ክፍሌ ነኝ። የምስራቅ አፍሪካ ሀገሮች የኢኮኖሚ ማህበረሰብ በቡሩንዲ ሊደረግ የታቀለው ምርጫ ቢያንስ በስድስት ሳምንታት ጊዜ እንዲራዘም ጠይቋል። መሪዎቹ የቡሩንዲን የፖለቲካ ቀውስ ለማብቃት በአስቸኳይ የተጠራውን የዳሬ ሰላም ስብሰባ ሲያበቁ ባወጡት መግለጫቸው ሁሉም ወገኖች ግጭቶችን እንዲያበቁ ጥሪ አስተላልፈዋል። የሀገሪቱ መሪዎች ታጣቂ ወጣቶችን እንዲያስፈቱና ስደተኞች የሚመለሱበትን ሰላማዊ መንገድ እንዲያመቻቹም ተማጽነዋል። በዛሬው ጉባኤ ላይ የቡሩንዲን ፕሬዚደንት ተክተው የተገኙት ውጭ ጉዳይ ሚኒስትሩ ናቸው። የዩጋንዳ፣ የታንዛኒያና የኬንያ መሪዎች እንዲሁም የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ ተሳትፈዋል። የፕሬዚደንት ፒየር ኩሩንዚዛ ቃል አቀባይ ለቪኦኤ የማዕከላዊ አፍሪካ ቋንቋ አገልግሎት እንደተናገረው የፕሬዚደንቱ ዋና ትኩረት በአሁኑ ወቅት የምርጫው ዘመቻ ላይ ነው ብሏል። ከዚህ ቀደም በተካሄደው የመሪዎች ጉባኤ ምክንያት ፕሬዚደንቱ ሦስት የምረጡኝ ዘመቻ ፕሮግራማቸውን ሰርዘዋል። የመፈንቅለ መንግሥት ሙከራም የተካሄደባቸው በዚያን ወቅት ነው ሲል ቃል አቀባዩ ጨምሮ አስረድቷል። ዩናይትድ ስቴትስ ቤይጂንግ በደቡብ ቻይና ባህር የመሬት ይዞታዋን ለማጠናከር የምታካሄደውን እንቅስቃሴ መተቸቷን አጥብቃ ተቃውማለች። የቻይናው ከፍተኛ ወታደራዊ መኮንን አድሚራል ሱን ጃንኮ ዛሬ ሲንጋፖር ውስጥ እየተካሄደ ባለው የመሪዎች የጸጥታ ጥበቃ ስብሰባ ላይ ሲናገሩ የሚካሄደው የሰው ሰራሽ ደሴት ግንባታ ትክክለኛና ሕጋዊ ነው ብለዋል። ፕሮጀዎቹም ለዓለም አቀፉ ማኅበረሰብ አገልግሎት እንዲሰጡ የታቀዱ ናቸው ሲሉ ጨምረው አብራርተዋል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጄኔቭ ወጣ ብሎ በሚገኝ ስፍራ ቢሲክሌት ሲጋልቡ በደረሰባቸው አደጋ የዓለም አቀፉ ጉዞ ፕሮግራማቸው ተስተጓጉሏል። ኬሪ ዛሬ ወደ ጄኔቫ ዩኒቨርሲቲ ሆስፒታል በሄሊኮፕተር ከተወሰዱ በኋላ የህክምና እርዳታ ተደርጎላቸዋል። ውጭ ጉዳይ መስሪያ ቤታቸው በሰጠው መግለጫ ኬሪ በአደጋው ሳቢያ ህሊናቸውን አልሳቱም፣ ተረጋግተው ይገኛሉ፣ በቅርቡም ሙሉ በሙሉ ድነው ወደ ስራ ገበታቸው ይመለሳሉ ብሏል። አደጋው በደረሰባቸው ወቅት ሐኪሞችና የደህንነት ጠባቂዎች በቅርባቸው ነበሩ ተብሏል። የእግር ስብራቱ የደረሰባቸው ውጭ ጉዳይ ሚኒስትር ኬሪ ወደ ቦስተን ሲመለሱ ተጨማሪ ሕክምና ይደረግላቸዋል። በቃል አቀባያቸው ገለጻ መሠረት ኬሪ ዛሬ ጉዳቱ የደረሰባቸው ቀደም ሲል የቀዶ ሕክምና ከተደረገላቸው ሽንጣቸው አቅራቢያ በመሆኑ ያንኑ ቀዶ ሕክምና ባደረገላቸው ሐኪም ይታያሉ ብሏል። ኬሪ ስዊዘርላንድ የተገኙት ከቴህራን ጋር የኑክሌየር ግንባታ ስምምነቱ ከማብቃቱ ከትላንት በፊት ከኢራኑ አቻቸው ሞሐመድ ጃቫድ ዛሪፍ ጋር ለመነጋገር መሆኑ ታውቋል። ንግግሮቹ ዛሬ በታቀደው መሠረት ሳይደረጉ ቀርተዋል። ምክንያቱም ፋብሪካዎቹ የሚገኙባቸው ስፍራዎች እንዲጎበኙ በምዕራባውያኑ የቀረቡ ጥያቄዎችን ኢራን ውድቅ በማድረጓ ነው ተብሏል። በመጨረሻም አገሪቱ ለሕልፈት የሚዳርጉ መሳሪያዎችን በመጠቀም ላይ ክርክሮችን እየሰማች ባለችበት በአሁኑ ወቅት ታዋቂው በዋሽንግተን ፖስት ጋዜጣ አሜሪካ ውስጥ እስካሁን በፖሊስ የተገደሉ ሰዎች ቁጥር ምን ያህል እንደው ለማወቅ ጥናት ያካሄድ መሆኑን ገልጿል። የአውሮፓውያኑ ዓመት 2015 ከገባ በአምስት ወራት ጊዜ ውስጥ ብቻ 385 ሰዎች በመላ ዩናይትድ ስቴትስ ተገድለዋል ብሏል ጋዜጣው። ይህም በቀን 2.6 በመቶ መሆኑን አስልቷል። በዚህ ከቀጠለ በዓመቱ መጨረሻ በፖሊሶች የሚገደሉ ሰዎች ቁጥር አንድ ሺህ እንደሚደርስ ዘ ዋሽንግተን ፖስት ጋዜጣ ይተነብያል። በሀገሪቱ ሕግ መሠረት ፖሊስ በመኮንኖቹ የሚፈጸሙ ግድያዎችን አስመልክቶ ለፌዴራሉ መንግስት ሪፖርት ማድረግ አይጠበቅበትም። ግድያዎቹ በአብዛኛው የሚፈጸሙት በአፍሪካ አሜሪካውያን ላይ መሆኑ ከፍተኛ ህዝባዊ ቁጣ ከቀሰቀሰ በኋላ ነው ጋዜጣው ይህም ምርመራ ያካሄደው። ዜናው አበቃ። የዓለም ዜናዎቹን አደመጥን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የእሁድ ምሽት ፕሮግራም እስከ አራት ሰዓት ድረስ ይቀጥላል አሁን መስታወት በድጋሚ እንደምናምሽታችኋል አምርታችኋል። የመስተዋት ፕሮግራም አስተናጋጃችሁ ቆንጂት ታዬ ነኝ። በምሽቱ ዝግጅት የኢትዮጵያ ምርጫ ከጋዜጠኛ አኒታ ፓወል ማስታወሻ፣ በሀና ላሎንጎ ላይ ዘግናኙን ጥቃት የፈጸሙ የቅጣት ውሳኔ ተሰጣቸው። የህግ መምህርት ወይዘሪት ብሌን ሳህሉ አስተያየት። እኔ አሳሳቢ ደረጃ የደረሰ የነበረውን ክብደቴን ለመቀነስና ለመቆጣጠር ቻልኩ። ለመሰል ወጣቶች ህኬቴን ላካፍል፣ ወይዘሪት ስለናት ፋንታ ሲድ ዓመታዊ ሽልማቱን ሰጥቷል። የዘንድሮ ወጣት ተሸላሚዎች እነማን ናቸው? አሉላ ከበደ ያወራናል። እነዚህን ይዤ አብሬያቸው አመሻለሁ። ሙዚቃው ይቅደም። Say I'm caught up in a dream. Well life will pass me by if I don't open up my eyes. So well, that's fine by me. So wake me up. አለፈው ሳምንት ግንቦት 16 ቀን እሁድ በኢትዮጵያ የተካሄደው ምርጫ ለመዘገብ ተሰማርተው ከነበሩት ጋዜጠኞች መካከል አንዷ የአሜሪካ ድምጿ አኒታ ፓወል ነች። የተለያዩ የሕብረተሰብ ክፍሎችን አነጋግራ ባሰናዳችው የጋዜጠኛ ማስታወሻዋ የወጣቶችንም አስተያየት አካታለች። አዲሱ አበበ እና ትዝታ በላቸው በቅብብል እንዳነበቡት እነሆ ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ እግር ሰው ጋዜጠኛ ነሽ ብሎ ጠየቀኝ፣ ስትል ትጀምራለች አኒታ ዘገባዋን። ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው ሌላም ነገር አካቶ ስለሚቀርብ እናም፣ በአውሮፕላን ጣቢያው የኢሚግሬሽን ባለስልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣይን ሲበረብሩ፣ እዚያ የመገኘት ዓላማ ምን እንደሆን ስጠየቅና ስመልስ፣ በአጠቃላይ ተጨማሪ 45 ደቂቃ ፈጀብኝ። ገዢውን ፓርቲ በሰላይስ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን በረቀቀ ሁኔታ እንደሚታፈኑ ለሰብአዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል። ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረዥሙ ተንፍሼ አዎ አልኩት። በዚህ ምርጫ ደስተኛ አይደለሁም አለ ከፍ ባለ ድምፅ። ኢትዮጵያ ውስጥ ዲሞክራሲ የለም። ትልቅ ድፍረት አልኩት ባድናቆት። ይህ ለእኔ አዲስ ነገር ነው። ከአስር ዓመታት በፊት ኢትዮጵያ ውስጥ ተመድቤ ተቃዋሚዎች በ1997 ምርጫ ሲያሸንፉና መንግሥት ያህል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለሁ አልኩት፣ ጥንቃቄ በተሞላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ። እባክዎ ስለ ምርጫው አንዳች አስተያየት ይኖሮታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻው ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ህዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባኮ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርጎ እፈልጋለሁና ስለ ምርጫው አስተያየት ይኖረዎታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መነጽሬን አውልቄ ትክ ብዬ አየሁት፣ ፎቶም ተነሳሁለት። የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከመቶ በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002ቱ ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና ይድነቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሲሄዱ ተገኝተው መታሰራቸውን ነግረውኛል። ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ሆኔ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚለኝ። ለአገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ። ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳሁ። ሊፍቱ ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ እግር ሰው አገኘው። ወደያዝኩት ላፕቶፕ እያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት። መንግሥት ነው እኮ አለ። ኤሌክትሪክማ አለ፣ ግን ኢንተርኔት እንዲሠራ አይፈልጉም። አብዱራሂም ጀማል አራያ ይባላል። ደቡብ አፍሪቃ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው። በዚህ ጊዜ የእነርሱ ተከታይ ካልሆንሽ፣ ከእነርሱ ጋር አንድ ካልሆንሽ፣ እነርሱ የሚያደርጉትን ካላደረግሽ የምትፈልጊውን ማድረግ አትችልም እና እነርሱን መከተል እያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ ምክንያቱም ሀገራችን ውስጥ ዲሞክራሲ የለም። አኒታ ፖል የጋዜጠኛ ማስታወሻዋን ስትቀጥል የእሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች። ህዝቡ በስርዓት ተሰልፏል፣ ጸጥታ ሰፍኗል። እናም ከአንዱ ድምፅ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ፣ የተሰጠኝ ፈቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው። እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው ምንድነው ምትሰሪው ከዚህ? ሲል ጠየቃት። በእረፍት ሽርሽር ላይ ነኝ ብለው በወደድኩ ለእርሱ። በእርግጥም ጠዋት ማለዳ ከንጋቱ በ12 ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ መጡና፣ ትንሽ እንድቆይ ይነግረውኝ፣ ካሜራዬንም ወደ መሬት እንዳዘቀዝቅ ትዕዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለስልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ ግድ የለም ተፈቅዶልሻል። አውቃለሁ አልኩት፣ ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም፣ ብዙሀን ናቸውና አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ። በሚቀጥለው ቀን ትላለች አኔታ ፖሎ ማስታወሻዋ፣ ከታሰሩት ከዘጠኙ የኢንተርኔት አምደኞችና ጋዜጠኞች አንደኛዋን የሚያውቅ ሰው አገኘሁ። በቀል ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከእኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት። እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት ዘጠኙ መካከል የኢትዮጵያን መንግስት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን? አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነጻ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው ራሱን በመነቅነቅ እስካሁን እኮ የሕግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኤውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው ኢህአዴግ ፓርቲ ስልጣን ካለቀቀ ብቀላ ይደርስብኛል ብሎ ይፈራል። እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን ስንነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት አልኩና አንድ ነጋዴ ለማየት ሱቅ ገባሁ። ሶስቱ ሰራተኞቹ በፍርሃት ምክንያት መምጣት እንዳልቻሉ እንደነገሩት ገለጸልኝ። ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም ሲልም አጫወተኝ። ገዢው ፓርቲ መቶ በመቶ በምርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክሬ ተናገርኩ። እርሱም ተባለ እንዴ? በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በምንጩ ማንነት በተአማኒነቱ ማረጋገጥ በምንችለው እና በምናየው ላይ ይወሰናል። እናም የእኔ ትረካዎች ይህን ምርጫ አስመልክቶ ማለት ነው፣ ትረካዎቼ በደንብ የተደራጁ የድምፅ መስጫ ጣቢያዎችን፣ ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልኮ ከአፍሪካ ህብረት የተሰጠውም ቀይጥ አመለካከት ያካትታል። ትረካይ የአፍሪካ ህብረት ምርጫው ሰላማዊና ተአማኒ ነው ብሏል። እርግጥ ግን ነፃና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምፅ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም። ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የወህኒ ቤት ኃላፊዎች በአቅራቢያቸው የድምፅ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለ ሥላሴ በነጻ የመናገር መብት ማንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማህበረሰብ መገናኛ ብዙሃን በከፍተኛ ደረጃ እያደገ መምጣት ለዚህ ሐቅ ምስክር ነው፣ ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሀሳብን በነጻ የመግለጥ መብት የወደፊት ሕልም ነው። አኒታ ፓውልን የጋዜጠኛ ማስታወሻ ነበር ያደመጥነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ከዚህ ሙዚቃ በኋላ እንመለ አዲስ አበባ ውስጥ ሀና ላሎንጎ በተባለችው ታዳጊ ወጣት ላይ በቡድን ሆነው በአሰቃቂ ሁኔታ ደፍረው ለህይወቷ ማለፍ ምክንያት ሆነዋል ተብለው የተከሰሱት አምስት ሰዎች የቅጣት ውሳኔ ተሰጥቷቸዋል የተሰጣቸው የእስራት ውሳኔ ከ17 ዓመት እስከ ዕድሜ ልክ እስራት ቢሆንም ለሀና ወላጆችና ቤተ ዘመዶች ግን የልብ የማያደርስ አለመሆኑን ዘጋቢያችን መለስካቸው አመሀ በወቅቱ አድርሶናል ጉዳዩን በቅርበት ስትከታተል የነበረችው የዩኒቨርሲቲ የህግ መምህርት ወይዘሪት ብሌን ሳህሉንም አነጋግረናታል በቅደም ተከተልና ድምፅ ከመለስካቸው እንነሳ የፌዴራሉ ከፍተኛ ፍርድ ቤት ሶስተኛው ወንጀል ችሎት ሀና ላላንጎ የተባለችውን ታዳጊ ወጣት በጭካኔ በመድፈራቸውና ለሞት አድርሰዋታል ተብለው ክስ በቀረበባቸው አምስት ተከሳሾች ላይ እስከ ዕድሜ ልክ የሚደርስ ቅጣት ጥሎባቸዋል። ቀደም ባለ ችሎት የጥፋተኝነት ውሳኔ ያስተላለፈው ይኸው ፍርድ ቤት በአንደኛ ተከሳሽ ሳምሶን ሺበሺ ላይ የዕድሜ ልክ እስራት፣ በሁለተኛ ተከሳሽ በዛብህ ገብረ ማርያም ላይ የዕድሜ ልክ እስራት፣ ሶስተኛ ተከሳሽ በቃሉ ገብረ መድህን ላይ የ17 ዓመት እስራት፣ አራተኛ ተከሳሽ ኤፍሬም አየል ላይ የ20 ዓመት እስራት፣ አምስተኛ ተከሳሽ ተመስገን ጸጋዬ ላይ የ18 ዓመት የስራት ቅጣት ጥሎባቸዋል። በተሰጠው ቅጣት አንደኛና ሁለተኛ ተከሳሽ በመከፋት ፍርድ ቤቱን ዘልፈዋል። በተቃራኒው ደግሞ የሀና ላላንጎ አባትና የቅርብ ዘመዶቿ በቅጣቱ እንዳረኩ ከችሎቱ በኋላ ሲናገሩ ተደምጠዋል። ባለፈው መስከረም ወር በሀና ላላንጎ ላይ የተፈጸመው ድርጊት አያሌ ሕዝብ ያሳዘነ እንደነበረ ይታወሳል። ጉዳዩን የያዘው ፍርድ ቤትም በዝግ ችሎት ሲመረምረው እንደቆየም ይታወቃል። ሀና ላይ አሰቃቂውን ጥቃት በፈጸሙት ላይ የተሰጠውን የቅጣት ውሳኔ በተመለከተ መለስካቸው አመሀ በወቅቱ የዘገበውን ነበር ያደመጥ ነው። ቀጣዩ እንግዳችን ደግሞ ስለ ውሳኔው ታብራራልናለች። ቀጣይ ስራ ምን እንደሆነም ታመለክተናለች። ብሌን ሳህሉ ይባላለው የአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት መምህርና በሸገር ሬዲዮ ጣቢያ ላይ ደግሞ የሬዲዮ ፕሮግራም አዘጋጅና አቅራቢ። የሀና ላላንጎን ጉዳይ ከባለፈው ኖቨምበር ጀምሮ ጉዳዩ በጋዜጣ ላይ ተነግሮ ከዚያም ደግሞ በተለያዩ የሬዲዮ የመገናኛ ብዙኃን ሽፋን ካገኘ ጊዜ ጀምሮ ብዙዎቻችን ስንከታተለው ነበር። ቀደም ሲል እንደተገለጸው ሀና ላይ የደረሰው ወንጀል በቡድን ሆነው ተደራጅተው ከትምህርት ቤት በምትሄድበት መንገድ ላይ ይዘዋት ከዚያም አንደኛው ተከሳሽ ቤት ውስጥ በመውሰድ ለአምስት ቀናት በተከታታይ እየተፈራረቁ የተለያዩ የወሲብ ጥቃቶችን ከፈጸሙባት በኋላ መንገድ ላይ ጥለዋት ሄደው የምትሄድበትን የምትሆነውን ሳ በማታውቅበት ሁኔታ የተወሰኑ ጊዜዎች ከቆየች በኋላ ቤተሰቦቿም ከዛ ከጠፋች ቀን ጀምሮ ሲያፈላልጓት ስለነበር አግኝተዋት መጨረሻ ላይ ሆስፒታል ገብታ ሆስፒታል ውስጥ ለሀያ ቀን ያህል በዘውዲቱ ሆስፒታል ስትታከም ከቆየች በኋላ ህይወቷ ሊያልፍ ችሏል። ሀመ ላይ የደረሰው ነገር ይሄ ነው። ከዛ በሆስፒታል ሆስፒታል እያለች ተይዘው ለወንጀሉ ተጠያቂ የሚሆኑትን ከተያዙ ውስጥ ሶስቱ በህይወት እያለች ጠቁማለይታቸው ነበረ። ከዚያ በኋላ ሁለቱ ተጨማሪ ተይዘው የፍርድ ሂደቱ ተጀምረዋል። የእሷን ህይወት ማትረፍ ባይቻል እንኳን ፍትህ ማግኘት ይቻል ይሆን ወይ በሚል ተከሰው የፍርድ ሂደቱን ሁላችንም ስንከታተል ነበር። የተሰጠው የፍርድ ውሳኔ በተከሰሱበት ወንጀል እንግዲህ አቃቤ ሕግ የከሰሳቸው በአስገድዶ መድፈር ብቻ ሳይሆን እንግዲህ አስገድዶ መድፈር በኢትዮጵያ ወንጀለኛ መቅጫ ሕግ ስድስት መቶ ሀያ ቁጥር ላይ የሚገኝ ሲሆን እዚያ በዛ ወንጀል ስር በቡድን ሲፈጸም ከአስራ ስምንት አመት በታች በዝቅ ብሎ ባለው በስድስት መቶ ሀያ ስድስት ደግሞ ከአስራ ስምንት አመት በታች ባሉ ልጆች ላይ ሲፈጸም የማክበጃና የተለያዩ የወንጀሉን ጭካኔን የሚያሳዩ አንቀጾችን በመጥቀስ ነበረ መጀመሪያ ይከሰሳል ተብሎ ሲጠበቅ የነበረው አቃቤ ህግ። ግን ከዚያም ከፍ አድርጎ በመውሰድ የተደሰረችበት መንገድ የደረሰበት የስቃይ መጠን እና በኋላም የህይወቷን ማለፍ ተከትሎ የግፍ ግድያንም ጭምር ክስ ሊያቋቁም የሚችል ስለሆነ የተፈጸመው ወንጀል በሚል ያም ማለት በአስገድዶ መድፈርና የግፍ ግድያ በሚል ነበር የተከሰሱት። ሁለቱ ወንጀሎች ደግሞ በአስገድዶ መድፈር ለብቻው ከፍተኛው ቅጣት የእድሜ ልክ የሚሆን ሲሆን በአምስት መቶ ሰላሳ ዘጠኝ በግፍ ግድያ ደግሞ ስናየው እስከ ሞት ቅጣት ድረስ ሊያስኬድ እንደሚችል ይገልጻል። እና በዛም መሰረት አቃቤ ህግን ክሶቹን፣ ምስክሮቹን ካሰማ በኋላ ከፍተኛ ሊል የሚችለውን ቅጣት ነበር የጠየቀው። ያም ማለት ሁለቱ አንድ ላይ ተወስደው የሞት ቅጣት እንዲቀጡልኝ ብሎ ነበር የጠየቀው። ከፍርዱ የመጀመሪያ ሂደት ጀምሮ ተከሳሾች እኛ በዚህ ነገር ውስጥ የለንበትም፣ በትክክል አይደለም የተያዝንበት መንገድ በሚል ጥያቄዎችን ሲያቀርቡ ነበር። ከዚህም ጉዳይ ጋር ደግሞ በተገናኘ የእውነትም መብታቸው ተጥሶ ከሆነ በአግባቡ ከሆነ ያልታሰሩት በሚለው ላይ ብዙዎቻችንም ጥያቄዎችን ስናቀርብ ነበረ። ከዚያ ግን ማስረጃዎችንና ምስክሮችን በማቅረብ ከአቃቤ ሕጉ ጋር በነበረኝ የቃለመጠይቅም ላይ እንደገለጸልኝ ከሆነ መሀና በጠቆመችው ላይ ተመስርተው ከዚያም ደግሞ እራሳቸው ተከሳሾች ባመኑት ላይ ተመስርተን ነው በሚልበት ወቅት ጥያቄውን ያንን ጥያቄ አንስተን ነበር። ተከሳሾች ግን በብዙ ድብደባና ከኛ ፍቃድ ውጭ በሆነ መንገድ ነው እንድናም የተደረግ ነው በሚል ለፍርድ ቤቱ አቤቱታ አሰምተው ስለነበረ ከዛ ውጭ ከነሱ የተነሱ የተናገሩትም በግልጽ ሊመሰክር የሚችል ተጨማሪ ማስረጃ ተገኝተዋል ወይ የሚለውን ጥያቄ ጠይቀን ነበረ። እነሱም አቃቤ ሕጉም እንደገለጸልን ከአንደኛው ተከሳሽ ቤት፣ ወንጀሉ የተፈጸመበት ቤት አጠገብ የሚኖሩ ሰዎችን ጨምሮ የተለያዩ ምስክሮች ቤት ውስጥ ገብታ ስትጮህ እንዳደረች፣ ነገር ግን ሌሊቱን ሙሉ በጣም ከባድ ጩኸትና የጉዳት እየደረሰባት እንደሆነ ብንሰማም ድረሱልኝ ብትልም ልጆቹ በጣም በሰፈሩ የሚፈሩ እጅግ ጉልበተኞች ስለሆኑ ምንም ማድረግ አልቻለም። ይሄ ደግሞ የመጀመሪያ ጊዜም አይደለም በሚል መስክረው ነበረ እና ያንን ምስክርነትና ሌሎችንም ምስክሮችን በመጠቀም በትክክልም በግልጽም ያ ወንጀል እንደተፈጸመ ማሳየት ችለን ነው ፍርድ ቤቱ የወሰነው በሚል ማብራሪያውን ሰጥቶናል። እዚህ ማብራሪያ ላይ እንግዲህ የጉዳዩን ዝርዝርና የምስክሮችን ቃል አለማንበቤ እንዲህ እንዲጠቀስም እንፈልጋለሁ። እዛ ላይ ያንን ጉዳዩን ካነበብነው በኋላ የተለየ አስተያየት የምንይዝበት ምክንያት ሊኖርም ይችላል። መልካም እስካሁን ባለን መረጃ ግን እነዚህ መሆኑን ከአቃቤ ህጉን መረዳት ችለናል። ለአሁኑ የሂደቱ ዝርዝሩን በሚገባ አስረድተሽናል። ነገር ግን የሀና ቤተሰቦች በፍርድ ውሳኔው እንዳልተደሰቱም ተጠቅሷል። ወደዛ ትሄጂልን? እሺ የፍርድ ውሳኔ ባለፈው አርብ ለት ፍርድ ቤቱ በወሰነው መሰረት አምስቱ ተከሳሾች ሁለቱ የእድሜ ልክ ተፈር ሲፈረድባቸው ሶስቱ ላይ ደግሞ የሀያ አመት የአስራ ሰባትና የአስራ ስምንት አመት ፍርድ ተሰጥቷል ይህም ፍርድም ተከትሎ ብዙ ሰው የሞት ቅጣት ሊፈረድ ይችላል የሚልም የጠበቀም ሰው ነበረ አንዳንዱ ሰው ደግሞ ከፍተኛው እንግዲህ ሊፈረድ የሚችለው በቅጣት ወርቀን መሰረት የእድሜ ልክ ከሆነም እሱም ጥሩ ነው ብሎም ሲጠብቅ ነበረ ለቤተሰብ ግን ምንም አይነት ቅጣት ቢሰጥ ያንን ህመም በእኔ በግሌ አስተያየት ያንን ህመም ይቀይረዋል ልጃቸውን በማጣታቸው የተሰማቸውን ህመም ይመልሰዋል ብዬ አላስብም። ስለዚህ ምናልባትም በዛ ምክንያት ቅር ተሰኝተውም ከሆነ የእነሱን ህመም እነሱ ናቸው የሚያውቁት። በተለይ ለእናት ልጅን ሴት ልጅን በዛ መልኩ ማጣት እንግዲህ መጥፎ ሊባለው የሚችለው አንድ ሰው ላይ ሊፈጠርም ከሚችሉ ነገሮች አንዱ ነው ብዬ ነው ማምነው። ትክክል ነው። ከዛም ጋር የተገናኘ ይመስለኛል። ወይዘሪት ብሌን ሳህሉ በአዲስ አበባ ዩኒቨርሲቲ የህግ መምህርት፣ ወጣት በመሆንሽ መምህርቷን አንቺ ማለቴን አድማጮች ይረዱልኛል ብዬ ተስፋ አደርጋለሁኝ። በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። مدينو مدينو من دينو من دينو سوما عالت من نزس عن داينو عالقطب تفتو من جاسي بيستو من بعم صالو ያበጀው ፈጣሪ መሆን የሚገባው ለሰው ተቆርቋሪ፣ እንዲንከባከባት እንጂ እንዲጠብቃት ማናዘዘው ወንዱ ሴቷን እንዲያጠጋ የቤተሰብ ዋልታ፣ የቤተሰብ ማገር፣ ባለሙሉ ድርሻ የወገኔሃ yetene karman ye wonder to birto so yetiga tensha yeskatu mnya since now i got a since now since now i got a since now since now since it's Not the new sit not, sit not, I can sit, sit, sit not, sit not, I'll give it a sick it is hit not, sit not, it as it not, sit not,

ሳይደፈር ሳይገፈፍ መብቷ በቤት በሰፈሯ በትምህርት ቤቷ በፈቀደችበት በተመቸቻት ቦታ በነፃነት ትኑር። ሰላሟን አግኝታ የሴት And I after, I'm going the mud To get me down for make a Six months, I got six months Six months, I got six months Six months, a little six months six months Six months, Sit nice, not to the now, not to the set, not. Set, not. Hakari, Sit I sit not. Set, not. Aditi, sit i got a sit now, a a not to now. ውድ የመስታወት አድማጮች በ19 በ22ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ መስታወት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። ቀጣዩዋ እንግዳዬ አሜሪካ ቴክሳስ አርሊንግተን የምትባል ከተማ ነዋሪ ወጣት ነች። ሰውነቴ ወፈር እያለ ሲሄድ፣ እንዴ እንደ ሌሎቹ በከባድ ሁኔታ እንደ ገዘፉት ልሆን አይደለም እንዴ ብዬ በመስጋት መፍትሄውን ልፈልግ ተነሳሁ። ክብደቴንም በሚገባ ልቀንስ ቻልኩ። ያን ማድረጌም ብዙ ደስታና የስኬት ስሜት ሰጥቶኛል ትላለች። እንደ እኔ በውፍረት ምክንያት ለተቸገሩ ወገኖቼ ይህንኑ ላካፍል እፈልጋለሁ፣ ተልዕኮዬ አድርጌዋለሁ ትላለች። ወጣቷ ተዋውቋት ሰላም ጤና ይስጥልኝ። በጣም ነው ማመሰገነው ቆንጅት፣ ቻንስ ስለሰጠሽኝ ስሜ ስለ እናት ሳንታ ይባላል። እዚህ አርሊንግተን ቴክሳስ ነው የምኖረው እና ከኢትዮጵያ ከወጣው ብዙ ጊዜ ሆኖኛል ኦቨር ፊፍቲን ይርስ አስራ አምስት አመት በላይ ያ ላይክ ቶኒ ይርስ ሀያ አመት ሆኖኛል ከኢትዮጵያ ከወጣው እና እዚህ ሀገር ነው ያው ሀይ ስኩልም የጨረስኩት ኮሌጅን ሶሻል ወርክ ነው የተማርኩት ባችለሪን በሶሻል ወርክ ነው የጨረስኩት። ማስተር ሴንም በሶሻል ወርክ ነው የጨረስኩት እዛ አሁን ለካቶሊክ ቸሪቲስ ፎርት ወርክ በሶሻል ወርከር ነ የሬፊጂ ሶሻል ወርከር ነው የምሰራው ለካቶሊካዊ በጎ አድራጎት የስደተኞች መርጃው ክፍል ነው መሰሪው አዎ ያው ከአፍጋኒስታን ከሱዳን ከየቦታው የሚመጡትን ሰዎች ነው የምንረዳው ከኢትዮጵያም አሉ ያ ከኢትዮጵያም አሉ ኤርትራ ሱዳን ሊቢያ እሱን ነው የምሰራው አሁን ድሮ ደግሞ ላክ ሆስፒታሎች ሰርቻለው፣ እንደዚህ ዶሜስቲክ ቫዮለንስ ሼልተር ሰርቻለው፣ ከልጆች ጋር ሰርቻለው፣ እንደ ካውንስለር መሆኛለው። ሶ አልሞስት አ የር አጎ ደግሞ እንደዚህ የዌይት ሎስ ኮምፒቲሽን ነበረ ና እኔ ብዙ ጊዜ ከልጅነት ጀምሮ ስትረግል አረግ ነበረ በዌይት የክብደት መቀነስ ብዙ ጊዜ አን እዚህ ሀገርም ሆነ ኢትዮጵያ ብዙ ሰው ችግር አለ። ዌት ሰው ዌት ጌን ሲያደርግ ክብደት ሲጨምር ይመጣሉ። ክብደት ሲጨምር ያው ብዙ ችግሮች አሉ። እና በዛ ምክንያት እኔ የሰዎቹን ቢፎር አፍተር ፎቶ ሳይ ይሄንን ቻንስ መውሰድ አለብኝ። ቢከዝ እኔ መቶ ሀምሳ ፓውንድ ነበርኩኝ ድሮ እና ያው ወደዛ ዳይሬክሽን እየሄድኩ ነበረ ወደ መቶ ሰባ ወደ መቶ ሰማንያ እየሄድኩ ነበረ እና አንድ ነገር ማድረግ አለብኝ ብዬ ነው የጀመርኩት የሰዎችን ትራንስፎርሜሽን አይቼ፣ ሌሎች ሰዎች ክብደት ቀንሰው ክብደታቸው ትልቅ በነበሩበት ጊዜና ከቀነሱ በኋላ ያላቸውን ፎቶግራፍ ስታይ እኔም ይሄን ነገር መጀመር አለብኝ አልሽ? አዎ ይሄን ነገር መጀመር አለብኝ። ምክንያቱም ማመን ፈልጌ ነበረ፣ አላመንኩም ነበረ እንዴት አንድ ሰው በሀምሳ አምስት ቀን ውስጥ ይሄን ያህል ክብደት ይቀንሳል ብዬ ማመን ስላልቻልኩ ራሴ መሞከር አለብኝ እኔ ከሞከርኩኝ ሌላ ሰው መርዳት ይችላለው። እነ ፊቸር ብዬ ነው ጎሌ የነበረው። ስለ ራሴ ብቻ ሳይሆን ሌላ ሰውም ለመርዳት እና ጀመርኩኝ። በሶስት ሳምንት ውስጥ አስራ ሁለት ፓውንድ እንደዚህ ቀነስ ቶታል። አስራ ሰባት ፓውንድ ነው የቀነስኩት ውድን ሀምሳ አምስት ቀን ማለት ነው። ይህ እንደውም አልታወቀኝም ነበር። አሁን ለምሳሌ አንዳንድ ስራ ቦታ ሲሄድ አንዳንድ ቦታ የሚያቀኝ ሰው ሶስት ሳምንት ሁለት ሳምንት ያላየኝ ሰው እንዲህ ምንድን ነው የምታረጊው? ፕሊዝ እኛንም ምርጅል በጣም ትራንስፎርም አድርገሻል ኮምፕሊት ዲፍረንስ ሆነ የምትመስዩ፣ እንደዚህ ሲሉኝ፣ ኦኬ ይህ ነው የማደርገው ብዬ ሼር አደረኩ ማለት ነው። እና ዌይት ሉዝ ማድረጉ ብቻ ሳይሆን ሴልፍ ኮንፊደንስ አንድ ነገር ደግሞ አድርጎ ያንን ነገር ኮንሲስተንትሊ አድርጎ አካምፕሊሽ ማድረግ ራሱ ለራሴ በጣም ሪዋርድ ነው የሰጠኝ ና እንደ ቀልድ ጀምሬው መጨረሻ ላይ ካምፓኒው ደወለልኝ። ሴቶች ታፍ አይት ነሽ ሲሉኝ አክድን ብሊቭ ኢትና ሴድ ዋት ስል የእኛን ደግሞ ፎቶ የሚያይ ሰውዬ ጆርጅ ፌራ የዋና ላይ እነ ጀነፈር ሎፐስ ማርክ አንቶኒ ደሮክ ላይክ ትላልቅ ፌመስ ሰዎች ፐርሰናል ትሬነር ነው እና እሱ ነው ኒውትሪሽንስት ነው ፐርሰናል ትሬነር ነው። እሱን ነው ፎቶችንን አይቶ እንደዚህ ያው መጨረሻ ላይ ድሳይ ሊያደረግ የቻለው እና በምግብ ብቻ ነው ወይስ በምግብና በኤክሰርሳይስ በስፖርትም ጭምር ነው? ኦኬ ይሄ የክብደት መቀነስ ስም ምንድን ነው? ቤሲክሊ ፕሮዳክት አለን እና ሶስት አይነት ፕሮዳክቶች ናቸው። እነዚህ ሶስት ፕሮዳክቶች ከኒውትሪሽን ሃንድ ቡክ ጋር ነው የሚመጡት። እና ይሄ ኒትሪሽን ሃንድ ቡክ ምንድን ነው የሚያደርገው? ፊፍቲ ፋይቭ ዴይስ ፕሮግራሙን ዊክ ዋን ቱ ዊክ ኤት ምን ማድረግ እንዳለባቸው፣ ምን ምግብ እንደሚበሉ፣ ምን ስናክ እንደሚያደርጉ፣ እራታቸውን፣ ምሳ፣ ብሬክፋስት እና ምን አይነት ኤክሰርሳይዝ ሃው ሎንግ ኤክሰርሳይዝ እንደሚያደርጉ ኤቭሪቲንግ ጋይድ ያደረጋል ማለት ነው። ምንም ነገር አያሰ እኔ ያረኩት ኤክሰርሳይስ አረኩኝ፣ ፕሮዳክቶቹን ወሰድኩኝ። ይሄ ድሮ ምበላቸውን ነገር ኮምፕሊትሊ አቮይድ አረኩኝ። ሰ ዊን ፊፍቲ ፋይቭ ዴይስ ጅ ትራንስፎርሜሽን ያየሁት ማለት ነው። ውድድርም ውስጥ ውድድር ነበረሽ ውድድር ነበረ ና ታ አስራ ስድስት ሺህ ሰው ሁለተኛ ነው የተሸለምኩት እኔ ነው ይህልሽ እንግዲህ ስለ እናት ብዙ ጊዜ ብዙ አይነት ማስታወቂያዎች ይወጣሉ። በዚህ መንገድ ክብደታችሁን ቀንሱ፣ በዚህ መንገድ እንረዳችኋለን፣ የእኛ ነው ፍቱን መንገድ እየተባለ ብዙ ነገር ይነገራል። እና የእናንተ ከሌላው በምንድን ነው የሚሻለው? አሁን ይሄንን ለሚሰሙ ያ ብዙ ሰው እንደዛ ነው። እኔም አሁን ቻሌንጁን ጆይን ያረጉ ሰዎች ሀዱ አይ ነው እኔ የምለው ፐርሰናሊ፣ እኔ ስለሞከርኩት ደጎል ያ ሰው ፊፍቲ ፋይቭ ዴይዝ ሉዝ ካረገ በኋላ ዊ ዶን ዋንት ያ ሰው እንደገና ከፊፍቲ ፋይቭ ዴይዝ ምንድን ነው የፊፍቲ ፋይቭ ዴይዝ ፕሮግራም የሚያስተምረው ሄልቲ ኢዲንግ ሀቢት ድሮ የምትበሉትን ና አሁን የምትበሉትን ኮምፕሊትሊ ቀይሮ አሁን ምን መብላት እንዳለባቸው ቢከስ እኔ በሴም ቲንግ ጀስት ማይ ቴስትሞኒ ማለት ነው። ድሮ የምበላውን ነገር አሁን አልበላም ላይ ኮምፕሊትሊ ቢካዝ አዋን ቢ ሄልቲ እና ፊፍቲ ፋይቭ ዴይዝ ፕሮግራሙ ወደፊት ጌን እንዳላረግ ዌይት ላይፍስታይል ቼንጅ ነው የአኗኗር ልማድ ለውጥ ነው ለውጥ ነው የሚያደርጉት። እና አሁን እኔ ፐርሰናል ኮች ነኝ፣ ሄልዝ አንድ ፊትነስ ኮች ነኝ። እና ሲንስ ጃንዋሪ 2015 ኦቨር ፊፍቲን ፒፕል ጆይን ዘ ቻሌንጅ። እና አንድ ፐርሶናል ስቶሪ ሼር ላድርግላቸው። በአጋጣሚ አትላንታ ሄጅ የነበረ ማርች ላይ እና ኦኬ እኔ ይሄ ነገር ስለረዳኝ ሜይቢ ኢትዮጵያን ኮሚኒቲ ማነጋገር አለብኝ ሰውን ሪች አውት ማድረግ አለ ቢካዝ ብዙ ሰው ወይት ስትራግል ስለሚያደረግ ብዬ ፍላየር አይር ቢፎር አፍተር ኤቭሪዌር ፖስት አድርጌ ነበረ። የራስሽን እና የራሴን እና ደግሞ የኔም ደግሞ ጆይን። አሁን ጓደኛዬ ሂ ላስ ኦቨር ኤቲ ዋን ፓውንድ እሱ ራሱ። ሌላ ጓደኛዬ ደግሞ ሺ ላስ ኦቨር ፎርቲን ፓውንድ። እና የእነሱንም የኔንም ፍላየሮች ኤቭሪዌር ፖስት አድርጌ ነበረ። ና አንድ ልጅ ደወለችልኝ አትላንታ የምትኖር እና እኔ ብዙ ነገር አይቻለሁ፣ ቢፎር አፍተር አይቻለሁ፣ ግን ብዙ አድቨርታይዝ ያደርጋሉ። አበሻ ስለሆንሽ ይሰራል ወይ አነስት ሆነሽ ንገሪኝ አልኩ አለችኝ። እና ይሰራል፣ እኔ የሞከርኩት ነገር ነው። እኔ ነኝ የምታይ ፎቶ እና ሲሬስ ከሆንሽ ቢከዝ እኔ ሲሬስ ሰው ነው ምፈከዝ። ሪሊ ፎርስ ማድረግ አይቻልም። ሰውን ሉዝ አርጉ ወይት ሄልቲ ኢቲን ብሎ እና ሲሬስ ከሆንሽ ሜት አርጊኝ ሆቴሌ ብዬ መታ ሳይን አፕ አደረገች እና ምን አለችኝ? እግዚአብሔር ብዙ አይነት ምክንያት አለው እና ከአንቺ ጋር ሜይ ቢ ኢንትሮዱስ ያደረገኝ ለሪዝን ነው። ምክንያቱም ልጅቷ በጣም ሰልፍ ኮንፊደንስ አታ ነበረ። ሉዝ ዌት ማድረግ ትፈልግ ነበረ። በቃ ኦንሊ ሶሉሽን የነበራት ያው ሰርጀሪ ማድረግ ነበር፣ ኦቨር ቱ ሀንድረድ ፓውንድ እና ነገርኳት። አሁን ኮምፕሊትሊ ዲፈረንት እና ኦልሬዲ ዊዲን ቱ ዊክስ ኦልሬዲ ትዋልቭ ፓውንድ ነበር ሉዝ ያደረገችው እና እራሷ ማመን ኮምፕሊትሊ ዲፍረንት ሆነች እና አይዶን ነው ና አሁን ሞር ፋሚሊ ሆነናል። እና እኔ ማድረግ የምፈልገው አለማዬ ኢትዮጵያን ኮሚኒቲም ሆነ ኤኒ ኮሚኒቲ ሆነ ለመርዳት ነው። እኔ ከረዳኝ እኔ ከተጠቀምኩበት የሚሰራ ከሆነ ዋይ ናት ቢካዝ አንድ ሰው ከተረዳ መኒ ፒፕል ዲፍረንስ ማድረግ ይችላል። እና አቢ ሞር ደን ሃፒ ሼር ለማድረግ ያው ስለ እናት ፋንታ ባላለው ከአርሊንግተን ቴክሳስ ማመሰግናለሁ።

and i in the

የመጨረሻው ቅንብራችን ላይ ደርሰናል። አሜሪካ ውስጥ ከተቋቋመ 23 ዓመታት ያስቆጠረው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ሲድ የዘንድሮ የ2015ቱን የሽልማት ስነ ስርዓት ከጥቂት ቀናት በፊት አካሂዷል። ዘንድሮ ሲድ ከሸለማቸው መካከል አንዱ የግርማዊ ቀዳማዊ ኃይለሥላሴ ዘመነ መንግስት ጠቅላይ ሚኒስትር የነበሩት አክሊሉ ሀብተወልድ ይገኙበታል። ወጣቶችም፣ በትምህርታቸው የላቁ፣ ለማህበረሰብ ትልቅ አስተዋጽኦ እያበረከቱ ወዘተ ተሸልመዋል። አሉላ ከበደ ተከታትሎት ነበርና እንዲያካፍለን ጋብዣዋለሁ። አሉላ በሐሙሱ የባህልና ማህበረሰብ ፕሮግራማችን አንድ ሰው መርጠን ፈንጠቅ እንዳደረግ ነው። ከህይወት በኋላ የተሸለሙት ጸሐፌ ትዕዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመሆን በቀዳማዊ ኃይለሥላሴ ዘመነ መንግስት ያገለገሉ ናቸው። እሳቸውን ዝክረ ታሪክ የተመለከተ ዝግጅት ባቀረብንበት ወቅት በአዋቂዎች ጎራም ስድስት ኢትዮጵያውያንና አንዲት አሜሪካዊት ናቸው ዘንድሮ ለዚህ ክብር ወይም ለሽልማቱ የበቁት በ ሀያ ሶስተኛው የማህበረ ግዩራን ዘረ ኢትዮጵያ አመታዊ ክብረ በዓል ላይ አዋቂዎችን የተመለከተው ሰፊ ዝርዝር ነው። ግን በአመራር ችሎታቸውና ለአገር ባበረከቱት ዲፕሎማሲያዊ ስራ ከተከበሩት ከህት በኋላ ቀደም እየጠቀስኳቸው አክሊሉ ሀብተወልድ፣ የኪነ ጥበብ ባለሙያዎቹ መምህር ዲሬክተር ተዋናዩ ተስፋ የገሰሰ፣ የአዲስ አበባ ዩኒቨርሲቲው ታማኝ በየነ፣ እንዲሁ የኪነ ጥበብ ሰው ዮሐንስ ገብረ ጊዮርጊስ፣ ኢትዮጵያ ሬድስ የሚል ተቋም ለህጻናት መጽሀፍት በማሳተምና የንባብ እድልን በመፍጠር የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ2008 ዓመተ ምህረት የሲኤንኤን የአመቱ ምርጥ ሰው እጩ ሆኖ ቀርቦ የነበረ ነው፤ እናስታውሳለን። እንዲሁም አሜሪካዊት አጋሩ ጄን ኮርቲስ ከሰላሳ በላይ መጽሀፍት የጻፈች ነች። በአብዛኞቹም የኢትዮጵያን ተረቶችና ታሪኮች መሰረት ያደረጉ ለህጻናት የተጻፉ መጽሀፍ ነው። የራሷም ታሪክ ወደ ማጂ የሚወስድ ነው። ኢትዮጵያ በልጅነቷ የኖረች ነችና ሌሎች ተሸላሚዎች መምህር ዶክተር ዘበነ ለማ በመንፈሳዊ አገልግሎታቸውና የተቸገሩ በመርዳት የአሜሪካ ድምፅ ራዲዮ የዘንድሮውን ይዞታውን ከመያዙ የዛሬ 33 ዓመት ከመመስረቱ በፊት ብዙ አስር ታት ቀደም ብሎ የአሜሪካ የውጭ አገልግሎት በሚል ስም ይቀርብ የነበረ የአሜሪካ ድምፅ ፕሮግራምን ካቀናበሩ ወይም በቀዳሚነት ከመሩ ሰዎች አንዱ ዶክተር ተሾመ ዋጋው የትምህርት አዋቂ ናቸው። እሳቸውም ከተሸላሚዎች ናቸው። ከሞላ ጎደል ይህን ይመስላል። ቆንጂት፣ ሰባቱ ሰዎች በአዋቂዎች ጎራ እንዳልከው ስብጥሩ በየአመቱ እንደሚሆነው ያው ግሩም ነው። በነገራችን ላይ እንደ ወጣቶቹ ላይ እናትኩራልን እንጂ የእነዚህ የአዋቂዎቹ ተሸላሚዎችም ታሪክ ስራ፣ ተመክሮ ወጣቶቹም ሊሰሙት የሚገባ ነው እና ወደፊት በባህልና ማህበረሰብ የምታቀርባቸውን መልሰን በወጣቶች ፕሮግራም ለወጣቶቹ ማድረስም ይኖርብናል ብዬ አስባለሁ። ወደ ወጣቶቹ ሄድልን፣ ለዛሬው ግን መልካም ቆንጅት። በወጣቶቹም ጎራ እጅግ ተስፋ የሚሰጡ በጣም የላቀ የትምህርትም የማህበራዊ አገልግሎት ስራ የሚያስመዘገቡ ከሁለተኛ ደረጃ ትምህርት ቤት ተመራቂዎች እስከ ኮሌጅ ተመራቂዎች ድረስ የወደፊት አቅጣጫቸውን ከወዲሁ የጀመሩ የሚመስሉ የተመረጡ ወጣቶች ለክብር በቅተዋል። ጥቂቶቹን ላጋራ፣ ናኦሚ ፍሳሃ። እጅግ ከፍተኛ ውጤት ያመጣች ማህበረሰብ አስተዋጽኦም ከፍተኛ የሆነ በከፍተኛ ውጤት ወደ ፕሪንስተን ዩኒቨርስቲ የመግባት እድል ያገኘች ናት። ውዳሴ በፍቃዱ። በጣም ከፍተኛ ውጤት ካመጣች በኋላ ወደ ታዋቂው የሕክምና ትምህርት ቤት ጃን ሀፕኪንስ የምትገባ ናት። ኤልሳቤጥ ለየት ያለ ሌላ ችሎታም አላት። እንግዲህ በትምህርት ችሎታቸው ከአራት ነጥብ በላይ ያመጡ ናቸው። ሁሉም ከፍተኛ የማህበራዊ ተሳትፎዎች፣ ብዙ ክበቦች ውስጥ በመሳተፍ የሚታወቁ ናቸው። ኤልሳቤጥ ታዲያ አማርኛ ማቀላጥፋት ትናገራለች። አዎ፣ በሱም ችሎታዋ ትደንቃለች። አሁን በቅርቡ በሊቢያ በኢትዮጵያውያን ላይ የደረሰውን ጉዳት አስመልክቶ የቀድሞ የአሜሪካ አምባሳደር ዴቪድ ሺን የጻፉትን ጽሑፍ ሁለት ሃይማኖቶች ኢትዮጵያ ውስጥ ያላቸውን ታሪክ የተመለከተ ጽሁፍ መነሻ አድርገው የራሳቸውን ሀሳብ እንዲጽፉ የሚጋብዝ ውድድር ስነ ጽሁፍ ውድድር በየዓመቱ ይካሄዳል። በሱ ውድድር አሸናፊም ወጥታለች። ኤልሳቤጥ ሁለተኛ ሽልማትም ነበራት። ናኦሚ ፍሳሃ ቀደም ብዬ ጠቀስኳት። አራት ነጥብ አራት ነው ያመጣችው ውጤት። በጣም የላቀ ችሎታዋ በትምህርት ቤቷ ከምታደርጋቸው ተሳትፎች የላቀ ስፍራ የተሰጣት ደግሞ ግሩም የክርክር ችሎታዋ ነው። በዛ ችሎታዋም ሽልማቶችን አግኝታለች። ታዋቂ ሰዎች የሚያቀርቡትም የንግግር ጽሁፍ ክህሎት በዛ ጽሁፏም ከፍተኛ ውጤት አምጣለች። ወደፊት ታዋቂ የንግግር ጸሐፊ ትሆናለች የሚል ግምት ያሳደረች ናት። ቆንጅት ሁልጊዜ እንደሚባለው ነው። ኤልሳቤጥ አሁን ከምትሳተፍበት እና አሁን ካመጣችው ውጤት አንጻር የድንገተኛ ጊዜ ሕክምና የሚባለው እጅግ የተለየ ችሎታ የሚጠይቀው የሕክምና ዘርፍ ለማጥናት እና በዛ ትምህርቷን ለመግፋት የተዘጋጀች መሆኗ ተገልጿል። እንግዲህ ብዙ ጊዜ እንደሚሆነው በጣም ግሩም ወጣቶች ናቸው። ቆንጅት ይሄኛው የተዋጣለት የልጃገረዶች ክበብ እየተባለ ነው የተገለጸው። በአብዛኞቹ ሴቶች ናቸው የትምህርት ችሎታቸው ብቻ ሳይሆን ነገሮችን የሚመለከቱበት በማህበረሰቡ ሊያመጡ ከሚፈልጉት ለውጥ አንጻር ቀደም ብዬ እንደነገርኩሽ በየአመቱ ከፍ እያለና የሚያበረታታ ደረጃ ላይ እየደረሰ መሆኑን ያሳያል። የማህበረሰቡንም ተስፋ በወጣቶቹ ላይ ነውና በሚኖሩበት ማህበረሰብም ሆነ በአጠቃላይ በኢትዮጵያ ጉዳዮች ላይ አስተዋጽኦ እንዲያበረክቱ ወላጆቻቸው መንገድ አሳየዎቻቸው እንደሚመክሯቸው ያን ፈለግ የተከተሉ ይመስላሉ። የዴቪድ ሽንን የቀድሞ አምባሳደር የአምባሳደር ዴቪድ ሽንን ስራዎች አንብቦ የመተቸቱ በመ ሂስ በመስጠቱ ያሸነፈችዋ ኤልሳቤጥ በአይነቱ የመጀመሪያ የሽልማት አይነት ነው ወይስ ወይስ ከአሁን ቀደምም ሲደረግ የነበረ ነው ቆንጂት ዋናው ዝግጅት የሥነ ጽሁፍ ውድድሩ በየአመቱ ይደረጋል ይሄ ውድድር ጥቂት አመታት ሆኖታል በየአመቱ ለዚህ ሲል የሚታጩ ወጣቶች በተጨማሪ በሥነ ጽሁፍ ውድድሩ እንዲሳተፉ ይበረታታሉ በዛ ስነ ጽሁፍ ውድድር ያሸነፈ እውቅና የሚሰጠዋል ሽልማትም ያገኛሉ። ደረጃቸውም በስነ ስርዓቱ ይፋ ይደረጋል። የአሁኑ ታዲያ ልዩ የሆነው ቀደም ብዬ የገለጽኩትን አሳዛኙ ሁኔታ ተንተርሰው አምባሳደር ዴቪድ ሽን በኢትዮጵያ ጉዳዮች ከፍተኛ ተሳትፎ ያላቸው፣ በርካታ ኢትዮጵያ ነክ ጽሁፎችን በየዕለቱ የሚጽፉ የኢትዮጵያን ጉዳይ የራሳቸው ጉዳይ አድርገው የሚከታተሉ ሰው ናቸው። የክርስቲያኖችና የሙስሊሞች ግንኙነት በኢትዮጵያ የሚል ጽሁፍ መሰረታዊ ታሪኩን ወደ ኋላ ተመልሶ የሚገመግም ጽሁፍ አቅርበዋል። ያ ጽሁፍ ብዙዎችን ትኩረት የሳበ ነው። እሱም መነሻ በማድረግ ወጣቶቹ ያላቸውንም ግንዛቤ ለመፈተሽ የስነ ጽሁፍ ችሎታቸውን ብቻ ሳይሆን አጠቃላይ በኢትዮጵያ ጉዳይና በኢትዮጵያ ታሪክ ላይ ያላቸውንም ግንዛቤ፣ ነገሮችንም የመረዳት ችሎታቸውን ለመገምገም ጭምር እየተጋበዘ ይመስለኛል በዚያ መሰረት ሁሉም ግሩም ጽሁፎች እንደ ጻፉ አስተዋዋቂዋ በስፍራው ተናግራለች። ኤልሳቤጥ ግን ታዲያ የላቀውን ውጤት በማምጣት አሸንፋለች። ግሩም ነው። በጣም አድርገን እናመሰግናለን አሉላ። እንግዲህ በመቀጠል ደግሞ በቀጣይ የመስተዋት ዝግጅቶች እነዚህን ወጣቶች አግኝተን ለማነጋገር እንሞክራለን። እጅጉን አድርገን እናመሰግናለን አሉላ። አመሰግናለሁ ቆንጀል። የወጣቶች ፕሮግራም ፕሮግራምህ ነው እስማም አለው። በተቻለኝ ሁሉ ለመሳተፍ ፈቃደኛ ነኝ። በሚቀጥለው እንዳልሹ እነኝን ወጣቶች ይዘን እንመጣለን። እግዜር ስጥልኝ ቆንጀል። አድማጮች ለምሽቱ ያሉን ዝግጅቶች በዚሁ ይጠናቀቃሉ። አስተያየቶቻችሁ ኃይል ላይሆን በነጻዊ የስልክ መስመር 2022059942 የውስጥ መስመር 14 ላይ ደውሉልን በኢሜይል ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ይደርሰናል። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ ሙዚቃ እንቆይ። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የምስራቅ አፍሪካ ሀገሮች የኢኮኖሚ ማህበረሰብ በቡሩንዲ ሊደረግ የታቀደው ምርጫ ቢያንስ በስድስት ሳምንታት ጊዜ እንዲራዘም ጠይቋል። መሪዎቹ የቡሩንዲን የፖለቲካ ቀውስ ለማብቃት በአስቸኳይ የተጠራውን የዳሬ ሰላም ስብሰባ ሲያበቁ ባወጡት መግለጫቸው ሁሉም ወገኖች ግጭቶችን እንዲያበቁ ጥሪ አስተላልፈዋል። የሀገሪቱ መሪዎች ታጣቂ ወጣቶችን እንዲያስፈቱና ስደተኞች የሚመለሱበትን ሰላማዊ መንገድ እንዲያመቻቹም ተማጽነዋል። ዩናይትድ ስቴትስ ቤጂንግ በደቡብ ቻይና ባህር የመሬት ይዞታዋን ለማጠናከር የምታካሄደውን እንቅስቃሴ መተቸቷን ቻይና አጥብቃ ተቃውማለች። የቻይናው ከፍተኛ ወታደራዊ መኮንን አድሚራል ሱን ጃንጎ ዛሬ ሲንጋፖር ውስጥ እየተካሄደ ባለው የመሪዎች የጸጥታ ስብሰባ ላይ ሲናገሩ የሚካሄደው የሰው ሰራሽ ደሴት ግንባታ ትክክለኛና ህጋዊ ነው ብለዋል። ፕሮጀዎቹም ለዓለም አቀፉ ማህበረሰብ አገልግሎት እንዲሰጡ የታቀዱ ናቸው ሲሉ ጨምረው አብራርተዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጄኔቭ ወጣ ብሎ በሚገኝ ስፍራ ቢሲክሌት ሲጋልቡ በደረሰባቸው አደጋ የዓለም አቀፍ ጉዞ ፕሮግራማቸው ተስተጓጉሏል። ኬሪ ዛሬ ወደ ጀኔቫ ዩኒቨርሲቲ ሆስፒታል በሄሊኮፕተር ከተወሰዱ በኋላ የሕክምና እርዳታ ተደርጎላቸዋል። ውጭ ጉዳይ ሚኒስቴር መስሪያ ቤታቸው በሰጠው መግለጫ ኬሪ በአደጋው ሳቢያ ህሊናቸውን አልሳቱም፣ ተረጋግተው ይገኛሉ፣ በቅርቡም ሙሉ በሙሉ ድነው ወደ ሥራ ገበታቸው ይመለሳሉ ብሏል። አደጋው በደረሰባቸው ወቅት ሐኪሞችና የደህንነት ጠባቂዎች በቅርባቸው ነበሩ ተብሏል። የእግር ስብራቱ የደረሰባቸው ውጭ ጉዳይ ሚኒስትር ጆን ኬሪ ወደ ቦስተን ሲመለሱ ተጨማሪ ሕክምና ይደረግላቸዋል። በቃል አቀባቸው ገለጻ መሰረት ከሪ ዛሬ ጉዳቱ የደረሰባቸው ቀደም ሲል የቀዶ ሕክምና ከተደረገላቸው ሽንጣቸው አቅራቢያ በመሆኑ ያንኑ ቀዶ ሕክምና ባደረገላቸው ሐኪም ይታያሉ ብሏል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በመደበኛው ደግሞ በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጂታየነኝ። ፕሮግራምን የመራልን ንጉሡ ታምሬ ነው። ሰላም ደህና ደሩ